ጥያቄ ስድስት የአደራ ጠባቂነት ወይም የአማና ዓይነቶችና መገለጫዎች ምን ምን ናቸው መልስ አንደኛ የላቀው አላህን መብቶች የመጠበቅ አማና መገለጫዎቹ ደግሞ እንደ ሰላት ዘካ ጾም ሐጅና ሌሎችንም አላህ በእኛ ላይ ግዴታ ያደረጋቸውን ዒባዳዎች የመተግበር አማና ነው ሁለተኛ የፍጥረታት ሐቆችን የመጠበቅ አማና ነው። የሰዎችን ክብር ገንዘባቸውንም ሕይወታቸውንም መጠበቅ እንዲሁም ሚስጥራቸውንና ሰዎች በአደራ መልኩ የሰጡት ሁሉ በዚሁ ሥር የሚጠቃለሉ ናቸው። የላቀው አላህ ስለሚድኑት ሰዎች ባሕርያት ሲገልጽ እንዲህ ብሏል። ወለዚነ ሁም ሊአማናቲህም ወዐህድህም ራዑን እነዚያም እነርሱ ለአደራዎቻቸውና ለቃል ኪዳናቸው ጠባቂዎች የሆኑ። ሱረቱል ሙእሚኑን ስምንት